ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ጠነስጥልን የተከበራችሁ አድማጮች፣ ይህ ዋዜማ የተሰኘ በስደት በሚኖሩ ኢትዮጵያውያን ጋዜጠኞች ተሰናድቶ የሚቀርብ የፖድካስት የሬዲዮ ስርጭት ነው። ይህ 39ኛ የፖድካስት ጥንቅራችን ነው። ወደኋላ መለስ ስብላችሁ በተለያየ ርዕሰ ጉዳዮች ላይ ያቀረብናቸውን ዝግጅቶች ማድመጥ ትችላላችሁ። ፕሮግራሞቹን ለማግኘት ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ገብታችሁ መመልከት ትችላላችሁ። ለዛሬም ሰሞንኛ የኢኮኖሚ ጉዳይን መነሻ በማድረግ በ ጉዳዩ ላይ ውይይት የምናደርግበትን የበነገራችን ላይ መሰናዶ እናቀርባለን። በኢትዮጵያ መንግስት እና በዓለም አቀፍ የፋይናንስ ተቋማት እንዲሁም በአንዳንድ ዓለም አቀፍ የመገናኛ ብዙሃን ስለ ኢትዮጵያ የኢኮኖሚ እድገት ዘገባዎች ሲቀርቡ እናደምጣለን። የኢኮኖሚ እድገቱ ሲነሳ ለበርካታ ኢትዮጵያውያን አሁንም በሀገሪቱ ስር ሰዶ ካለው ድህነትና ከህዝቡ የዕለት ተዕለት ኑሮ ጋር ሊጣጣም አለመቻሉ ከመልስ ይልቅ በርካታ ጥያቄዎችን የሚያስነሳ ሆኖ ቆይቷል። በዚህ ጉዳይ ላይ ቀደም ባሉ የፖድካስት ስርጭቶቻችን ጠለቅ ያለ ውይይት አድርገንበታል። ፖድካስት ቁጥር አስርን ብታደምጡ በጉዳዩ ላይ ሰፋ ያለ መረጃ ልታገኙ ትችላላችሁ። በዚህ ሰሞን የኢትዮጵያ መንግስት ወደ ዓለም አቀፉ የቦንድ ገበያ ሶቨሬን ቦንድ መግባቱንና ከባለ ሀብቶች ለመበደር የሚያስችለውን የደረጃ ብቃት መመዘኛ ወይም ደግሞ ክሬዲት ሬቲንግ ማግኘቱን ይፋ አድርጓል። ይህም ሀገሪቱ ወደ ተሻለ የኢኮኖሚ አቅጣጫ መሄዷን ያመለክታል የሚሉ ብዙዎች ሲሆኑ ጉዳዩን በጥርጣሬ የተመለከቱትም አልጠፉም። ከጉዳዩ የፖለቲካ ፋይዳ ባሻገር ነገሩን በዝርዝር መመልከቱ ተገቢ ይሆናል። ዓለም አቀፉን የገበያ ስርዓት የሞት መንገድ እያለ የተዘባበተው ግራዘመሙ የኢህአዴግ መንግስት የካፒታሊስት ቁንጮ ከሆኑት የፋይናንስ ተቋማትና ባለሀብቶች ጋር በአንድ ጣራ ስር መገኘቱ ጥያቄ የሚያጭር ሆኖ ይታያል። ምናልባትም ኢህአዴግ የአቋም ለውጥ ማድረጉን ያሳያል ወይስ ሌላ ምን ምክንያት ቢኖረው ነው ብሎ መጠየቁም አስፈላጊ ነው። ታዮቻችን በጉዳዩ ላይ የሚነግሩን ይኖራል በስተኋላ ላይ በውይይታችን። በሌላ በኩል ኢትዮጵያ ለመበደር የሚያበቃትን ዓለም አቀፍ መስፈርት ወይም ክሬዲት ሬቲንግ ቢፕ ያገኘች ሲሆን ሰላም የራቃትና እንዲያውም በ2015 መፈንቅለ መንግስት ያሰጋታል የምትባሏ ዴሞክራቲክ ሪፐብሊክ ኮንጎም ከኢትዮጵያ እኩል ቢብ ክሬዲት ሬቲንግ አግኝታለች። በሌላ ወገን ደግሞ በዲሞክራሲያዊ ሽግግሯ በአፍሪካ መልካም ስም ያገኘችውና በቅርቡ የነዳጅ ሀብት ባለቤት የሆነችው ጋና ከኢትዮጵያም ከኮንጎ ዴሞክራቲክ ሪፐብሊክም አነስ ብላ ቢ ማይነስ ክሬዲት ሬቲንግ ተሰጥቷታል። የዛሬው ውይይታችን ይህንንና የመሳሰሉ ጥያቄዎችን ማብራሪያና ምላሽ የምናገኝበት ይሆናል። በዓለም አቀፉ የቦንድ ገበያ ዙሪያ እየናረ በመጣው የኢትዮጵያ የብድር መጠንና ሰፋፊ የመሰረተ ልማት ፕሮጀክቶች ለደሃው ሕዝብ ምን ያስገኙለታል በሚለው ሀሳብ ዙሪያ ጥያቄ እናነሳለን። የዛሬው ውይይት በዓለም አቀፉ የቦንድ ገበያ ዙሪያ ላይ ብቻ ያተኮረ ሲሆን፣ ቀሪዎቹን በቀጣይ ሳምንት ነው የምንመለስባቸው። የዕለቱ ተወያዮቻችን የዋዜማው የኢኮኖሚ ተንታኝ ስለሽጠና ከፍተኛ የኢኮኖሚ ባለሙያ ነው። ቀደም ባሉት ዓመታትም በኢትዮጵያ የተቃውሞ ፖለቲካ ውስጥ በአመራርነት ሰርቷል። የሃርቫርድ ዩኒቨርሲቲ ምሩቅ ነው። ሌላው ተወያችን መለሰ ምን አለ በዓለም አቀፍ ተቋም ውስጥ በማክሮ ኢኮኖሚስትነት ይሰራል። ከአዲስ አበባ ዩኒቨርሲቲ በስታስቲክስ የመጀመሪያ ዲግሪውን፣ በኢኮኖሚክስ በዚያው በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪውን አግኝቷል። ከሃርቫርድ ዩኒቨርሲቲም በዓለም አቀፍ ልማት ጥናት ሌላ ሁለተኛ ዲግሪውን ያገኘ ባለሙያ ነው። የዕለቱ የፕሮግራሙ አዘጋጅ እኔም አርጋው አሽኔ ከቀሪ የዋዜማ ባልደረቦች ጋር ፕሮግራማችንን አድምጡ፣ ለሌሎች አጋሩ፣ ሐሳባችሁንም ንገሩን እያልኩኝ ወደ ዕለቱ ውይይት እመራችኋለሁ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። በመግቢያችን ላይ እንዳስተዋወቅኩት በኢኮኖሚያዊ ጉዳዮች በተለይ በሀገር ቤት በቅርብ ጊዜ ያሉ ክስተቶችን መነሻ አድርገን ዋና ዋና የኢኮኖሚ ጉዳዮችን አንስተን ሀሳብ እንለዋወጣለን። የመነሻ የማደርገው ጥያቄ ከሰሞኑ የሰማነው አንድ ዜና አለ። ኢትዮጵያ ወደ ዓለም አቀፉ የቦንድ ገበያ መግባቷን የኢትዮጵያ መንግስት አስታውቋል። በዓለም አቀፍ የቦንድ ገበያ ላይ ሀገሪቱ ደረጃ ምደባ አግኝታለች እና ይህንን በተመለከተ እንደው ከአጠቃላይ ጥያቄ ልነሳ እና ምን ማለት ነው? አገር ቤት እያለንም እንግዲህ የቦንድ ሽያጭ የዚህ የግምጃ ቤት ሰነድ ሽያጭ የምንላቸው አይነት ነገሮችን እንሰማለን፣ ከኢኮኖሚ ጋር የተያያዙ ጉዳዮችን እና እንደው ምን ማለት ነው ይሄ ሶቨሪን ቦንድ ወይም ደግሞ በአለም አቀፍ ደረጃ የሚደረገው የቦንድ ሽያጭ ምንን ያመለክታል? ከዚህ እንነሳ እስቲ። ለመለሰ እድሉ ልስጥህ። እሺ፣ አርጋው። አመሰግናለሁ ስለሰጠኝ እድል። የዓለም አቀፍ የቦንድ ገበያ የሚባለው አንድ የአንድ ሀገር መንግስት በውጭ ሀገር ምንዛሬ ብድር ሰነድ ኢሹው ሲያደርግ ወይም ሲሸጥ ማለት ነው። በሀገር ቤት ከሚደረገው የሚለየው አንደኛ የኢንቨስተሮች ከውጭ ሀገር ውጭ ሀገር ኢንቨስተሮች ናቸው የሚገዙት። ሁለተኛው በውጭ ሀገር ምንዛሬ ነው የሚሸጠው ሰነዱ። ስለዚህ በዚህ አይነት መንገድ ከሀገር ቤት ሰነድ ይለያል ማለት ነው። ሌላው ደግሞ የአንድ ሀገር መንግስት ከውጭ ሀገር መበደር ወይም በውጭ ምንዛሬ መበደር ሲፈልግ እዚህ በፊት ኢትዮጵያ ስታደርገው እንደነበረው ኦፊሲያላዊ በሆኑ አበዳሪዎች መንግስታት፣ ወይም የዓለም አቀፍ ድርጅቶች ሊበደር ይችላል። ወይም ደግሞ ከባንኮች ሊበደርም ይችላል፣ ከውጭ ሀገር ባንኮች። ይሄኛውን ለየት የሚያደርገው ይሄ በጨረታ የሚሸጥ ነው ሰነድ ነው እና ከውጭ ሀገር አበዳሪዎችም የተለየ ነው ማለት ነው። በጣም ጥሩ። አገሮች ወደዚህ ብድር ከመግባታቸው በፊት የዚህ የክሬዲት ሬቲንግ ፕሮሰስ ወይም ደግሞ ለብድር የሚያበቃቸው የደረጃ ምደባን ያገኛሉ። ያ ደረጃ ምደባ እንዴት ነው የሚሰጠው? መስፈርቶች ውስጥ ምንድን ናቸው? የደረጃ ምደባው የሚሰጠው በአጠቃላይ የአንድ ሀገር የመክፈል የእዳዋን የመክፈል አቅም በሚያንጸባርቅ መልኩ ነው። እንደምናውቀው በዓለም አቀፍ ደረጃ ይህንን እንትን ምንድነው ምደባ ወይም ሬቲንግ የሚሰጡት በጣም ትልልቅ የሬቲንግ ኤጀንሲስ አሉ። እነ ስታንዳርድ ን ፑር ሙዲስ፣ ፊች የሚባሉ አሉ እና እነሱ ናቸው ኢትዮጵያንም አሁን የሰጧት ምደባውን የሰጧት እና ይህንን ምደባ ሲሰጡ አንደኛ በአጠቃላይ የፖለቲካ እና የኢንስቲትዩሽናል ኢፌክቲቭነስ ወይም አቅም በማየት ሁለተኛ፣ ደግሞ የኢኮኖሚውን ስትራክቸር ወይም ደግሞ ወደፊት የኢኮኖሚ እድገት ተስፋ አለው ወይስ የለውም፣ ያለውስ የኢኮኖሚ ስትራክቸር እንዴት ነው፣ በደንብ ሰፋ ያለ ቤዝ ያለው በተለያዩ ማንፋክቸሪንግ ኤክስፖርት ላይ ዲፔንድ የሚሆን ነው ወይስ በአንድ አይነት ኮሞዲቲ ላይ ብቻ ዲፔንድ የሚሆን ነው የሚለውን በአጠቃላይ ያለውን የውጭ ሀገር ምንዛሬ የጀነሬት የማድረግ ምንዛሬ ማመንጫ አቅሙንም ያካተተ ሌላው ደግሞ የፖሊሲ ወይም ደግሞ በፊስካል እና ሞኔታሪ ፖሊሲ ላይ ያለውን የመንግስቱን ዲሲፕሊን ወይም ደግሞ ያለውን ፍሌክሲቢሊቲው ምን ያህል ፖሊሲ በመጠቀም ችግር ሲመጣ፣ ለምሳሌ በዕዳ ሲጀመር ገና መንግስቱ ብዙ ዕዳ ያለበት ከሆነና ብዙም ረቨኒው የማመንጨት አቅም የሌለው ከሆነ አነስ ያለ ሬቲንግ ይሰጠዋል ማለት ነው። እና እነዚህም ሁሉ ያካተተ ሌላው ደግሞ የውጭ ሀገር የምንዛሬ አቅም ወይም ደግሞ ኢንተርናሽናል ሪዘርቭ የሚባለው ምን ያህል ሊኩዊዲቲ አለው መንግስቱ ችግር ቢመጣ ወይም ደግሞ ዳውን መክፈል ሲያስፈልገው ለመክፈል ምን ያህል ዝግጁ ነው፣ ምን ያህል አቅም አለው የሚለውን ያያሉ። እና እነዚህን ሁሉ አካተው ነው በአንድ ላይ እንግዲህ ያንን ምደባ የሚሰጡት። ጥሩ። ስለዚህ እስቲ ወደ አንተ ልምጣ። እንግዲህ በሀገር ቤት የምናውቀው የዚህ የሀገር ቤት ውስጥ ያለ የቦንድ ገበያ አለ፣ ለመሰረተ ልማት የሚደረግ አለ። ከዛም ባሻገር ደግሞ የግምጃ ቤት ሰነድ ሽያጭ አለ። እና እስቲ ሁለቱን እያነጻጸርክ ለማየት ሞክር። በግምጃ ቤት ሰነድ እና በቦንድ መካከል ያለው መሰረታዊ ልዩነት ያው መንግስት እነዚህን ሰነዶች ኢሹ በማድረግ የሚያገኘውን ገንዘብ መልሶ ለአበዳሪዎቹ የሚከፍልበት ጊዜ ርዝመትና ማጠር ነው። በአብዛኛው የግምጃ ቤት ሰነድ የሚባለው የአጭር ጊዜ ብድር መንግስት ከፐብሊኩ የሚያገኝበት መንገድ ሲሆን በወንድ ግን ረዘም ላለ ጊዜ ባላደራ ገንዘብ አስቀማጭ የሚሆንበት አይነት ሁኔታ ነው ያለው። የተበደረውን ገንዘብ ብዙ ጊዜ ሊቆይ ይችላል ማለት ነው። በመሰረታዊ ደረጃ ያለው ልዩነት ይሄ ነው። በተረፈ ግን ያው መንግስት በሀገር ቤት ውስጥ ከፐብሊኩ ከፕራይቬት ሴክተሩ በዋነኛነት ያለበትን የገንዘብ እጥረት ጋፕ የሚሞላበት በተረፈው ጊዜ ደግሞ መልሶ የሚከፍልበት ሁኔታ ነው ያለው። ዞሮ ዞሮ ግን የዚህ የሰነድ ሽያጭ ከጊዜ ወደ ጊዜ የሚያድግ የመንግስትም እዳ ስሩ ታይም እየጨመረ የሚሄድበት ሁኔታ ነው ያለው። ይሄ የጤናማ ኢኮኖሚ ምልክት ሊሆን ይችላል ባለዳነቱ መጠን ግን በፍጥነት የሚያድግ ሆነ ከኢኮኖሚው ዕድገት በበዛ መልኩ አንዳንድ ሬሾዎች ይታያሉ፣ ጤናማ ላይሆን ይችላል። ይህን ነው ልነግር የምችለው። ጥሩ። እንግዲህ ከአንዳንድ ወገኖች የሚነሳው በተለይ የኢትዮጵያ መንግስት ወደ ዓለም አቀፍ የዚህ የቦንድ ገበያ እንዲሄድ ያደረገው በሀገር ቤት ያለ የውጭ ምንዛሪ እጥረት በተለይም በሀገር ቤት ያሉ በርካታ የመሰረተ ልማት ፕሮጀክቶች እና ግንባታዎች ከፍ ያለ የውጭ ምንዛሪ የሚጠይቁ ስለሆኑ ይህንን በሀገር ቤት ባለው የፋይናንስ እንቅስቃሴ ብቻ መሸፈን ስለማይቻል እና በብድር መሸፈን ስላልተቻለ ያንን ለማሟላት ነው የሚሉ አስተያየቶች ይሰጣሉ። እና እንደው ቁጥሮቹን ወይም ሌሎቹን ነገሮች ስታያቸው ይህንን የሚያመለክቱ ነገሮች አሉ። እስኪ በዚህ ላይ መለሰ የምትለውን ልስማ። በእርግጥም ወደ ውጭ ሀገር የሰነድ ሽያጭ መንግስት የሄደበት ምክንያት ያሉ የኢንፍራስትራክቸር ፕሮጀክቶችን ፋይናንስ ለማድረግ እንደሆነ በትክክል ገልጿል። መንግስት ራሱ ማለት ነው። ለምን እንደሚያውለውም ለኢንቨስተሮቹ ገልጾ ነው ይህንን ኢሹ ያደረገው ቦንዱን ኢሹ ያደረገው። እና ለእኔ ትልቁ ነገር እንዲያው ወደ የኢትዮጵያ መንግስት ወደዚህ አማራጭ የሄደው እንዲያው ሌላ አማራጭ የፋይናንስ የሚያደርግ የሚያደርግበት አማራጭ ማጣቱ የሚለው ሳይሆን በራሱ መሄድ መቻሉ በራሱ ትልቅ ነገር ነው። ወደዚያ መሄድ መቻሉ ለምንድን ነው ትልቅ የሚሆነው? እዚህ በፊት ወይም ደግሞ ሌሎችም ሀገሮች ማድረግ ያልቻሉትም ያልሄዱበት መንገድ፣ በእርግጥ ከውድነቱም በተጨማሪ ሲጀመር ገና ወደዚህ ቦንድ ማርኬት የኢንተርናሽናል ቦንድ ማርኬት የሚባለው ለመግባት አቅም ያስፈልጋል። ወይም ደግሞ ይሄ የቦንድ ሬቲንግ ቅድም የጠቀስ ነው የደረጃ ምደባ የተባለው ማለት ነው፣ እሱ ነገር ያስፈልጋል፣ እና እሱ ሳይኖር ወደዚያ መግባት አይቻልም። እና ያንን የሬቲንግ ኤጀንሲዎችን ትረስት አግኝቶ የኢትዮጵያ መንግስት ሬቲውን አግኝቶ ወይም ደረጃ ምደባውን አግኝቶ ወደዚህ ወደ ኢንተርናሽናል ማርኬት መግባት መቻሉ እንደ ትልቅ አቺቭመንት ነው የሚታየው። ማየ ሆኔ በተለያየ መልኩ ታሪካዊ ነው፣ ለሀገራችንም ታሪካዊ ነው። ምክንያቱም ከዚህ በፊት ሀገራችን የምታወቀው በኢንተርናሽናል ሚዲያ እንደምናውቀው የምትታወቀው በጥሩ ባልሆኑ ነገሮች በረሀብ፣ በጦርነት ለመሳሰሉ ነገሮች ነው። አሁን ግን ኢንቨስተሮች የሚያወሩት በኢትዮጵያ ስለዚህ ስለ ቦንዱ ከዚያ በኋላ ደግሞ የኢትዮጵያ መንግስት ስለሚያደርጋቸው የፖሊሲ ቼንጆች ከዚህ በኋላ ተከታትሎ የሚመጡ ነገሮች አሉና ጥቅማ ጥቅሞች ከእሱ አንጻር ነው የምናየው። እና ከዚያ በኋላ ለምንድን ነው የሚለው ነገር መንግስት እንደገለጸው እንግዲህ ለኢንፍራስትራክቸር ፕሮጀክት የስኳር ፋብሪካም ብለዋል ብለዋል መሰለኝ። ለዛ ለዛ ሊውል ይችላል። ጥሩ። ስለ ሺ ወደ አንተ ነው የምመመጣው የዚህ የዓለም አቀፍ የቦንድ ሽያጩ በሀገር ቤት ስላለው ኢኮኖሚ የሚያመለክተው የተለየ ነገር አለ ወይ? እስቴሱ ላይ ሀሳብህን እንስማ። እንግዲህ ቦንድ የሚገዙ አካላት ዞሮ ዞሮ ለትርፍ ነው ቦንድን የሚገዙት። ቦንድን ሲገዙ ይሄንን ገንዘብ አበድረው ተበዳሪው ደግሞ አትርፎ ይመልስልኛል የሚል የማንኛውም አትራፊ ድርጅት ወይንም ደግሞ ራሽናል የሆነ ኢኮኖሚክ ኤጀንት የሚሰራውን አናሊሲስ ሰርተው ነው የሚበደሩት። እና ከዛ አንጻር ካየነው ነው ሬቲንግ ኤጀንሲ ስም ከዛ ቀጥሎም ደግሞ የኢትዮጵያ መንግስት እንዳሰበው ብዙ አበዳሪዎችን ካገኘ የእነሱ ግምጋሜ ኢትዮጵያ ውስጥ የተሻለ የኢኮኖሚ አካሄድ ተስፋ መረጋጋት አለ እና ከዚህ ኢንቨስትመንት እናተርፋለን የሚል ስሌት እንዳለ ያመለክተናል። ይሁንና ግን ያው አትራፊ ድርጅቶች ሁል ጊዜ ልክ ይሆናሉ ማለት አይደለም። ከግምት የማይከቷቸው አንዳንድ ነገሮች፣ ሁለተኛ ደግሞ የሚወስዱትም መጠነኛ ሪስክ ይኖራል ለማበደር ሬድ ይሆናሉ እንጠቀማለን ብለው ካልኩሌትድ የሆነ ሪስክ ሊወስዱ ይችላሉ ብዬ ነው ማስበው። ይህ ማለት ግን ሴፍ ናቸው ማለት አይደለም። ችግር ሊፈጠር ይችላል። ለምሳሌ አሁን ኢቭን ስቴብል ባልሆኑ ሀገሮች ውስጥ የሚሰጡትን ሬቲንግ ብናይ ስታንዳርድ ኤንድ ፑር ለምሳሌ ለመጥቀስ ያክል እስቲ ካሜሮን ካም ለካሜሮን ቢ ሰጥቷል፣ ለኮንጎ ቢ ሰጥቷል፣ ለሌሎች ዌስት አፍሪካ ስቴቢሊቲ የጎደላቸው ሀገሮች ጭምር ቢግሬድ ሰጥቷል። ቢግሬድ ማለት ኢትዮጵያን ቢግሬድ ስለሰጣት እኩል ናቸው ብለን ልንወስድ እንችላለን። በሌላ አንጻር ደግሞ እስ ጋን ለጋና ቢማ አይነት የሰጠበት ሁኔታ አለ። እንግዲህ ነጋዴዎች ወይንም ደግሞ ኢንቨስተርስ ዲስ አር ኖት ኦርዲነሪ ፒፕል። አስቸጋሪ በሆነ ሁኔታ ውስጥም ሆኑ ጥሩ ትርፍ ይገኛል ብለው ካሰቡ ንግድ ውስጥ ይገባሉ። እና እኔ ቱ ሰም ኤክስቴንት አበዳሪ ድርጅቶችም ሆኑ ሬቲንግ ኤጀንሲ ኢትዮጵያ ውስጥ ያለውን የኢኮኖሚ እንቅስቃሴ ባዩበት አይን ፖለቲካው ደግሞ ይዞ ሊመጣ የሚችለውን ችግር ከግምት ውስጥ ቢከቱትም እናገኛለን ብለው ከሚያስቡት ትርፍ አንጻር ግን ቶለሬት ሊያደርጉት የሚችል አይነት ሪስክ አድርገው የወሰዱት ነው የሚመስለኝ እንጂ ጋና በምንም መስፈርት ከኢትዮጵያ ያነሰ ተስፋ ያላት አገር ሆና አይደለም። ቢጊም አይነት ያገኘችው ስቴብል ዲሞክራሲ የነዳጅ የመውጣት ጥሩ ፕሮስፔክት ያለባት ሀገር ነች። ያን ያንን ስናይ ካልኩሌሽኑ ቱ ሰም ኤክስቴንት ለኦርዲናሪ ሰዎች የማይገባ ይመስለኛል መለሰብ ምናልባት አንዳንድ ነገር ሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድረሱን። መሰናዷችን ይቀጥላል ከዋዜማ ጥሩ ነው። በተለይ የኮንጎ ዴሞክራቲክ ሪፐብሊክ ኮንጎ የኮንጎና የኢትዮጵያ ንጽጽር በተለይ በኮንጎ ብዙ መረጋጋቶች እንደሌሉ እናውቃለን እና ከዛ ጋር በተገናኘ በአንጻራዊነት የዚህ የክሬዲት ደረጃ አሰጣጡ የተወሰነ ደረጃ የሪስክ የመውሰድም ነገር እንዳለበት በደንብ የሚያመለክት ይመስለኛል። እና እስቲ መለሰ እሱን ጨመረህ በአንድ ላይ ብትነግረል የዚህ ነገር መነሻው ወደኋላ ዞር ብዬ ልውሰድህ አድርጋው አንዳንድ መነሻዎቹን በኢንቨስተርስ በኩል ያለው ማለት ነው። ለምንድን ነው ወደ እንደዚህ አይነት አሁን እነዚህ በፊት ሊታሰቡ ወደማይችሉ ደሃ ሀገሮች ሁሉ ኢንቨስት ለማድረግ ለምንድን ነው ያነሳሳቸው ወይም ያደረጋቸው የሚለውን እንደምናውቀው በሁለት ሺህ ስምንት ዘጠኝ የአሜሪካ ሀገር ወይም አጠቃላይ የዓለም የፋይናንሽል ክራይሲስ በኋላ የታላላቅ መንግስታት በተለይ የአሜሪካ መንግስት ጨምሮ የአሜሪካ ፌድ ሪዘርቭ ወይም የሴንትራል ባንክ እና ከዚያም በኋላ የታላላቅ ሌሎች መንግስታት ሴንትራል ባንኮች የእንግሊዝ፣ የአውሮፓ፣ የጃፓን የኢንትረስት ሬቱን በጣም ወደ ዜሮ እስከ ማድረስ ፖሊሲ ሬቱን ሾርተርም ሬቱን ሬቱ ወደ ዜሮ በማድረስ፣ ሁለተኛ ደግሞ ዋናው ዓላማው ምንድን ነው? ኢኮኖሚው እንዲረጋጋ ለማድረግ ክሬዲት እንደገና ፍሎው እንዲያደርግ ወይም ደግሞ ብድር በደንብ እንዲሰጡ ባንኮች ለማድረግ ነው እና ፖሊሲ ሬቱ ወደ ዜሮ ነበር የነበረው። ከዚያ ባለፈ መልኩ ይሄ ሎንግ ተርም ሬት የሚባለው አለ። ሞርጌጅ ስንወስድ የምንበደርባቸው መንግስቶች ወይም የኢሹ ሲያደርጉ ቦንድ የሚበደሩባቸው ረዣዥም ዓመት የሚወስዱ ብድሮችንም ሬቱ በጣም ሎው እንዲሆን ለማድረግ ከፍተኛ የሆኑ የፖሊሲ ሜጀርስ ወስደዋል። አንደኛው ምንድን ነው የአሜሪካ መንግስት የአሜሪካ ሴንትራል ባንክ ወይም ሪዘርቭ ፌድ ሪዘርቭ የአን ኮንቬንሽናል ሞኔተሪ ፖሊሲ ወይም ኳንቲቴቲቭ ኢዚንግ እየተባለ የሚጠራው ፖሊሲ ምንድን ነው? ሞርጌጅ ባክት ሴኪሪቲስ የሚባሉትን በከፍተኛ ሁኔታ በመግዛት የአሜሪካን መንግስት የትሬዥሪ ቦንዱን ማለት ነው፣ በመግዛት ሴንትራል ባንኩ የነሱ ፕራይስ፣ የነዚህ ዋጋዎች በጣም ዝቅ እንዲል እና ቦንድ የቦንድ ሬቱም ሎው እንዲሆን ወይም ደግሞ የሞርጌጅ ሬትም ሎው እንዲሆን ከፍተኛ ሁኔታ ከፍተኛን ሚና ተጫውቷል። እና እስከ ሜይ ቱ ታውዘንድ ፍሪ ድረስ ቱ ታውዘንድ ሰርቲን ድረስ ይሄ ነገር ቀጥሏል። እና ከዚያ ከዚህ ጋር ተያይዞ ኢንቨስተርስ ይልድ ሰርች ፎር ይልድ የሚባለው የሚባለው ማለት ነው ወይም ደግሞ ለመዋለ ንዋያቸው ሪተርን የሚያገኙበትን ከፍተኛ እንትን የተሻለ የሚያገኙበትን ሲያፈላልጉ ወደ ውጭ ሀገሮች በተለይ ደግሞ እነዚህ ወደ አልተረጋጉ ሀገሮች ሁሉ እስከ መሄድ ደርሰዋል እና ከዚያ የተነሳ ነው የብዙ ሀገሮች ይሄ የቦንድ ሬቲንጉ በተለይ ደግሞ የሬቱ የኢንተረስት ሬቱ ሎው የሆነው ከዚያ ጋር ተነጻጽረን ምክንያቱም አሜሪካ ውስጥ ያለው ኦልሞስት ዚሮ ሆነባቸው እና ከዚያ የተነሳ ብዙ ገንዘብ ወደ በማደግ ላይ ወዳሉ ሀገሮች ወደ ደሃ ሀገሮች ሲፈስ ቆይቷል። ይህንን አጋጣሚ በመጠቀም ደግሞ ብዙ ደሃ ሀገሮች ከኢትዮጵያ ኢትዮጵያንም ጨምሮ እነ ሩዋንዳ፣ እነ ኬንያ ብዙ ሀገሮች ቦንድ ሹ ወደ ማድረግ ወደ ካፒታል ማርኬት ወደዚህ ማርኬት እንዲመጡ ከፍተኛ ኢንሴንቲቭ ፈጥሮላቸዋል እና ስለ ሽቅድም እንዳለው ይሄ ነገር ከዚህ ሀገር ወይም ደግሞ በኢንተርናሽናል በዌስተርን ማርኬት ካፒታል ማርኬት ያለው ሬት ወይም ሪተርን የኢንቨስትመንት ሪተርን ሎ ከመሆኑ የተነሳ የኢንቨስተሮች ሪስ ካፒታይት ወይም ደግሞ ሪስክ የመውሰዳቸው ፍላጎት በከፍተኛ ሁኔታ ጨምሯል። እና ያን ነው የሚያንፀባርቀው። እና እነ ኮንጎ እና ኢትዮጵያ የመሳሰሉ ሀገሮች ለምሳሌ ኮንጎም የፖለቲካ ለመረጋጋት እያለ ከኢትዮጵያ ጋር ለምንድን ነው እኩል ያገኘችው የሚለው ስለ የኮንጎ ሪሶርስ ነው ዋናው ትልቁ ነገር። ቅድም እንደተናገርኩት ሬት ሲያደርጉ የተለያዩ ነገሮችን አንድ ላይ አጣምረው የመክፈት አቅም አንደኛው ነው። የኢንስቲትዩሽናል እና ፖለቲካል ስትሬንግስ አንደኛው ነው። የኤክስተርናል ሊኩዲቲ አንደኛው ነው። የፖሊሲ ፍሌክሲቢሊቲ እና ፖሊሲ ካፓሲቲ ሌላው ነው። እና እነዚህም ሁሉ አንድ ላይ ኮምባይን አድርገው ሬት ስለሚያወጡ በአንድ በኩል ኮንጎ ለምሳሌ በፖለቲካው በጣም ሎ ሬት ብታገኝም ከፍተኛ ሪሶርስ ስላላት የማክፈል አቅም፣ የኤክስተርናል ሊኩዲቲ የመሳሰሉ ነገሮች ላይ የወደፊት ኤክስተርናል ምንድን ነው የውጭ ምንዛሬ የማመንጨት አቅሟ ከፍተኛ ሊሆን ይችላል። በዚያ ላይ ከፍተኛ ሬት አግኝታ ሊሆን ይችላል። ኢትዮጵያ ደግሞ በፖለቲካ የመረጋጋትና በኢንስቲትዩሽናል ካፓሲቲ የተሻለ ብትሆንም እንደምናውቀው እኛ ያለን ብዙ ቡና ላይ እስካሁን ድረስ የኤክስፖርታችን ዋናው የኤክስፖርት ሶርሳችን ቡና ነው። የቡና ዋጋ ደግሞ በዓለም ገበያ የኮሞዲቲ ፕራይስ ስለሆነ ሲወድቅና ሲነሳ ያን ያህልም ብዙ እንትን አይደለም እና በዚያ በውጭ ምንዛሬ እንደገና ደግሞ እንደሚባለው የኢንተርናሽናል ሪዘርቫችን ትንሽ ነው። ከሁለት ሶስት ወር ኢምፖርት ከማድረግ ካፓሲቲ በላይ አይሆኖም ይባላል እና በዚያ ላይ ኢትዮጵያ ያነሰ ሬት ሊሆን ይችላል። ሌላው ደግሞ ጋና ለምሳሌ ፖሊሲ ላይ በጣም በአለፉት ቅርብ ዓመታት የጋና መንግስት በተለይ ደግሞ የኦይል ዲስከቨር ከማድረጋቸው ጋር ተነጻጽሮ ኤክስፔክቴሽኑን ከፍ በማድረግ የፐብሊክ ሴክተር ዌጅ ደሞዝ ማለት ነው፣ የሲቪል ሰርቪስ ደሞዝ በጣም ጨምረዋል። ከዚያ የተነሳ ፊስካል ፖሊሲ ፊስካል ባላንሱ ዴፊሲቱ በጣም በጣም በጣም አድጎ ከአስር ፐርሰንት በላይ በጂዲፒ ፐርሰንት ሲለካ ከአስር ፐርሰንት በላይ አድጎ ስለነበረ ወይም አሁንም እንደዚያው ነው። በጣም ክራይሲስ ኒር ክራይሲስ ናቸው፣ ፊስካል ፖሊሲ ዋይዝ ማለት ነው። ያ ነው ምናልባት የጋናንም እንትን ወደ ታች እንዲወርድ ያደረገው እና ይሄ ሬቲንጉ በጣም አንድ ዳይመንሽን ስለሌለው ብዙ ዳይመንሽን ስላለው እና ሁሉንም አንድ ላይ አድርገው ስለሚሰጡ እንዲሁ ፋይናል ስኮሩን ብዙ እንትን ላይ ያደርገን ይችላል። ሳትስፋ ላይ ያደርገን ይችላል። ዞሮ ዞሮ ግን ምንድን ነው በአጠቃላይ ስናየው ስላሽ እንደጠቀሰው እና እንደገለጽኩት የኢንቨስተሮቹ የሪስክ ካፒታይት በጣም ጨምሯል። ለዚያ ሊሆን ይችላል። አሁን በጣም እያስገረመን ያለው የሚያደርጉት ነገር፣ በተለይ ለደ ሀገሮች የማበደራቸው ነገር ማለት ነው። ጥሩ መለሰ፣ አንተ አነሳኸው። የኢትዮጵያ መንግስትም ለባለሀብቶቹ እና ለኢንቨስተሮቹ በበተነው አንድ ጽሁፍ ላይ በኢትዮጵያ ውስጥ አሉ ብሎ ከሚያስባቸው ስጋቶች መካከል አንዱ ከኤርትራ ጋር ጦርነት ሊቀሰቀስ ይችላል የሚል ስጋቱንም አስቀምጧል። እና ባለሀብቶቹ እንግዲህ እንዲህ ያሉ ስጋቶችንም እምብዛም ክብደት ሳይሰጧቸው ኢንቨስትመንቱ ሊያዋጣን ይችላል በሚል ወደ ቦንድ ሽያጩ ገብተው ሊሆን እንደሚችል እገምታለሁ። ዞሮ ዞሮ ግን አንድ ሌላ ጥያቄ ላንሳ። እንደው እዚ ላይ ስለሺ እንደው የምትለውም እነዚህን የ ኢኮኖሚ ቀመሮች ለመስራት በሀገሪቱ ያለውን ሁኔታ ለመገምገም እና አንዳች መደምደሚያ ላይ ለመድረስ ያሉትን መረጃዎች ማን ነው የሚሰበስበው? እነዚህ ተቋማት እርግጠኛ ነኝ በራሳቸው የተወሰነ መንገድ ሄደው ጥናት እንደሚያደርጉ ገምታለሁ። ከዛ ባሻገር ግን እንደው በሁሉ ዘንድ ተቀባይነት ያለው የሪስክ አሰስመንትም ይሁን አጠቃላይ የኢኮኖሚ ጥናት መረጃዎች ከየት ነው የሚመነጩት? መነሻ የሚሆነው መረጃ ከየት ነው የሚመጣው? ይህንን ብናውቀው ጥሩ ነው ብዬ ነው። እንዳልከው ተቋማት፣ እንደነ ስታንዳርድ ኤንድ ፑር አይነት ተቋማት በሀገር በዓለም አቀፍ ደረጃ እንዲህ አይነቱን ሬቲንግ ሲያወጡ በአንድ ሶርስ ላይ ብቻ ዲፔንድ አድርገው ማጠቃለያ ላይ ደርሳሉ ብዬ አላም የኔ ግምት የራሳቸው ኢንተሊጀንስ ዩኒት ይኖራቸዋል። ኢኮኖሚክ ኢንተሊጀንስ ዩኒት የሀገሮችን የኢኮኖሚ እንቅስቃሴ ኦፊሻል ከሆነው መረጃን ባሻገር በፕሮክሲሚቲ ሜዥር የሚያደርጉበት መንገድ ይኖራቸዋል ብዬ አስባለሁ። አይን ማይንድ የለም ለማሁን ወይም ይሄው መረጃ የለኝም ይሄም ብሎ ለመጥቀስ፣ በተጨማሪ ደግሞ ያው የዓለም አቀፍ የገንዘብ ተቋማት አይኤምኤፍ እና ወርልድ ባንክን ጨምሮ ስለ ኢትዮጵያ ኢኮኖሚ አጠቃላይ ይዘት ባንኩ፣ ፈንዱ ደግሞ ስለ ኢኮኖሚው ጤንነት፣ ሞኒተሪ ፊዚካል ፖሊሲው ምን እንደሚመስል እና ኢትዮጵያ የት አካባቢ እንዳለች በቂ ነው በአትጋቢ በጣም ባይባል ጥሩ ግብዓት ሊሆን የሚችል መረጃ በየአመቱ ፕሮዲውስ ያደርጋል። የነዚህ እርግጥ መረጃዎች ምንጭ አሁንም ዞሮ ዞሮ የኢትዮጵያ መንግስት ነው የሚሆኑ በመሬት ላይ እነሱ የሚሰሩት አንድም ሰርቬ የለም። የኢትዮጵያ መንግስት በሁለት መንገድ መረጃ ያቀብላል። ለአለም አቀፉ ፈንድ በጥሬ መልኩ የሚያቀርባቸው መረጃዎች አሉ። ያንን ፕሮሰስ አድርገው ምናልባት ከተሳሳት መለሰት አርመኛለን የሚያወጣው አጠቃላይ ሰመሪ ይኖራል፣ ሪፖርት ይኖራል። ኢትዮጵያን በተመለከተ አይምኤፍ ወርልድ ባንክ እንዲሁ በተመሳሳይ የተወሰነ ግብአቶችን ከመንግስት ዳይሬክት ሊያገኘ ያንን መሰረት አድርጎ መረጃ ፕሮዲውስ ያደርጋል የተጠናቀረ መረጃ ማለት ነው። ይህም ሆኖ ግን ያው ዞሮ ዞሮ የኢትዮጵያ መንግስት ያለውን ነገር ሙሉ ለሙሉ ይቀበላሉ ብዬ አላምንም። የራሳቸውን ማሸጋሸጊያና ማስተካከያ ያደርጋሉ ብዬ አስባለሁ። በአይንም ደግሞ የሚታዩ ቀጥታ ሄደህ ሜዥር ባታደርጋቸው የጤናማ ኢኮኖሚ ምልክቶች በሀገራትቶች ላይ ይታያሉ፣ ይንጸባረቃሉ። እነሱንም ከግምት ይከታሉ ብዬ አስባለሁ። ይህን ይህን ሁሉ ሰርተው እንግዲህ እነ የክሬዲት ሬቲንግ ኤጀንሲስም አለም አቀፍ ተበዳሪዎችም የኢትዮጵያን መንግስት ሬት ያደርጋሉ። አብረውትም ደግሞ እንግዲህ ያው ቦንድ ኢሹ አደረገ ማለት የኢትዮጵያ መንግስት ገዢ ያገኘ ማለት አይደለም። ግን በራሱ መለስ እንዳለው ቦንድ ኢሹ አድርጎ በዓለም አቀፍ ደረጃ በጣም ክሬዲብል እኔ ገንዘብ ከዓለም አቀፍ ገበያ በዶላር ተበድሬ በዶላር መክፈል የምችል መንግስት ነኝ የሚሰራ ኢኮኖሚ አለኝ፣ ተስፋ ያለው ኢኮኖሚ አለኝ ማለት በራሱ ትልቅ ነገር እንዳልኩ ግን ዞሮ ዞሮ አሁንም የሚሄደው ምንድነው ነጋዴዎች ይህንን ኢንቨስተርስ ይህንን የመንግስታት አካሄድ የሚያዩበት መንገድ እና እንደኛ አይነቱ ደግሞ ኦርዲነሪ ሰው በአለም አቀፍ ደረጃ ያለ የንግድን ግንኙነት የምናይበት፣ አይ ይለያየ። ኢንቨስተርስ እንደ ስማቸው ሪስክ ቴከርስ ናቸው። አንጻራዊ በሆነም ደረጃ ምን ቢሆን ሪስክ የማይወስድ ኢንቨስተር ኢንቨስተርም ሊሆን እና አይደለም እንደ ኢትዮጵያ ካለ ሀገር ጋር የንግድ ግንኙነት ውስጥ ገብተ የገንዘብ ብድር ግንኙነት ውስጥ ገብተ ጤናማ ኢኮኖሚ አላቸው የሚባሉና ለተከታታይ አስር እና ሀያ አመታት ጥሩ የኢኮኖሚ እድገት እንኳን ያስመሰከሩ አገሮች ጋር በነበረ ግንኙነት ኢንቨስተርስ የከሰሩበትን ሁኔታ አይተናል። የቅርብ ጊዜ ታሪክ ብዙ ክራይሶችን ሰምተናል። አሜሪከን ሀገርም ቢሆን የአሜሪከን መንግስት ዛሬ እንደ ትናንት ያን ያህል ክሬዲብል ነው ተብሎ አይታሰብም። ደረጃው ዝቅ ያለበትም ሁኔታ ሁሉ ነበር እና ነገሮች እንግዲህ ስናይ እንደ ተመልካቹ ነው። የመረጃ ነገር ብቻ አይደለም። መረጃው ሲመጣ ምን ማለት ነው ለእኔ እና ምን ማለት ነው ለዓለም አቀፍ ኢንቨስተርስ ይለያያል። መለሰ አንተ በኩል እንዴት ነው የሚታየው? አዎ፣ ያው ስለሺ የተናገረውን ነው የማጠናክረው። ምንድን ሲጀመር ገና በተለይ የኢትዮጵያን ትንሽ አሁን ከበድ የሚያደርገው ለመጀመሪያ ጊዜ ነው ይሄ የሆነው፣ አንደኛ። ሁለተኛ ደግሞ እንደምናውቀው ኢትዮጵያ ብዙን የውጭ ሀገር የፋይናንሽል ሴክተር የለም። የውጭ ሀገር ኢንቨስተር ኢንቮልቨመንት በጣም ዝቅተኛ ስለሆነ እዚህ በፊት የውጭ ሀገር አናሊስቶች ወይም ደግሞ በሀገር ቤት ራሱ ዶሜስቲካሊ ያለው ኢንቨስተር ያን ያህል ከንግድ ባለፈ መልኩ ብዙ የሶፎስቲኬትድ የሆነ ኢንቨስተር ነው ወይም ሪሰርች እና አናሊሲስ ጀነሬት የሚያደርጉ ኢንቨስተር ቤዝ የለም። ከዚያ የተነሳ የመረጃው አሁን ስታንዳርድ ኤንድ ፑር እነዚህ ሬቲንግ ኤጀንሲስ የሚያቀርቡት መረጃ የተጠቀሙበት መረጃ ዞሮ ዞሮ የተነሳው ከመንግስት ነው ወይም ኦፊሻል ከሆነው መረጃ ነው። ግን የቀረበላቸውን መረጃ በማመሳከር በማገናዘብ በደንብ አናላይዝ ያደርጉታል የሚል እምነት አለኝ። ከዚያ በተጨማሪ ደግሞ የተለያዩ ያው ብዙም ባይሆኑ የተለያዩ ሰዎችን እንዲሁ ባንኮችንም አንዳንድ እነሱ ለነሱ ይጠቅማሉ የሚሉ መረጃዎችን ሊያገኙ ከነሱ ሊያገኙ እንደሚችሉ እንዳገኙ አስባለሁ። ሌላው ደግሞ ትልቁ ነገር ግን የሚያዩት ምንድን ነው እንደ ጀማሪ ሀገር በተለይ የመንግስትን የፖሊሲ አቅጣጫ ትልቁ ነገር እሱ ነው። አሁን የኢትዮጵያ መንግስት ትልቁ እንዲሁም እንደ ጥንካሬ እያሉ ኢንቨስተሮች ያወሩት ምንድን ነው? በኢንፍራስትራክቸር ላይ እያደረገ ያለው ኢንቨስትመንት ብዙ ሀገር ይሄ ፊስካል ፖሊሲ ትልቁ ችግር ምንድን ነው? ይሄ ከረንት ስፔንዲንግ የሚባለው ወይም ደግሞ በደሞዝ እና ሳላሪ ላይ የፐብሊክ ሴክተር ሳላሪ ላይ ወይም ትራንስፈር በማድረግ በተለያዩ መልኩ ኢኮኖሚካሊ ሪፕሮዲስ በማያደርጉ ዙሪያ ላይ እንዲው ለፖለቲካ እንትን ሲባል እዚያ ላይ ነው ብዙ ሀገሮች ገንዘባቸውን ብዙ የመንግስት የታክስ ገንዘብ ላይ ታክስ ፔርስ ገንዘብ የሚያባክሙት እና ከዚያ ባለፈ መልኩ በሚታያዩ ትብልቅ ኢንፍራስትራክቸር ፕሮጀክቶች ላይ የኢትዮጵያ መንግስት እያደረገ ያለውን እንደ ትልቅ የፖሊሲ አቅጣጫ ወደ ጥሩ መንገድ መሄዱን የሚያሳይ ነው ብለው እንደወሰዱት ከተለያዩ አናሊስቶች የሚጻፉ ጽሑፎች በማንበብ መረዳት ይቻላል። እና የኢትዮጵያ መንግስት እያደረገ ያለው የፖሊሲ አቅጣጫ ለውጥ እና ወይም አካሄድ አቅጣጫ አንደኛው ለእነሱም ደግሞ የሚሰጣቸው ፖሊሲ ሊኖር ይችላል። ቅድም አድርገው እንደጠቀስከው እኔም በጣም ገርሞኛል ያን ለኢንቨስተር ሰርኩሌት የተደረገውን እንትን ሳየው ጽሁፍ በተለያዩ በተለያየ መንገድ እንዲ የኢትዮጵያ መንግስት ድክመቶች ያላቸውን ሪስክነታቸው የሪስክ ሌበላቸው ለወር የሆኑትን የማጉላት ነገር አለ። ለዛ ነው የኢትዮጵያ ኤርትራ ጋር ጦርነት ምናምን ሊመሳ ይችላል የሚለውን ነገር ኢንቨስተሮች ብዙም እንትን ያልሰጡት እንዲሁ ፕሮባብሊቲው ምን ያህል ነው የሚለውን ነገር እራሳቸው ማገናዘብ ስለሚችሉ ፕሮባብሊቲው ሎው ስለሆነ ነው እና በጣም ጥሩ እንግዲህ ይህንን ጥያቄ ያነሳሁበት ዋናው ምክንያት በተለይ ይሄ ነገር የመጀመሪያም በመሆኑ ድንገትም የመጣ በመሆኑ እና ራሱ የዓለም አቀፍ የቦንድ ሽያጭ ማለት ምን ማለት እንደሆኑ እንብዛም መረጃው ባልነበረበት ጊዜ የተፈጠረ ስለሆነ በበርካታ ሰዎች ዘንድ ይሄ ምንን ነው የሚያመለክተው ምንስ ማለት ነው የሚሉ ጥያቄዎች በበርካታ ሰዎች ዘንድ ይነሱ ነበረ። በተለይ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለውም በተለያየ መገናኛ ብዙኃን እንደ ትልቅ ዜና ሲራገብ ነበር። ከዛ ባሻገር በሀገር ቤት ያን ያህል የሚያስተማምን የፖለቲካ መረጋጋትስ አለ ወይ ብለው ጥያቄ የሚጠይቁ ነበሩ። ይህ እንግዲህ እንደ ተመልካቹ ጥናቱንና ግምገማውን እንደሰራው አካል የተለያየ ሊሆን ይችላል። እነዚህ ሁሉ ጥያቄዎች እንግዲህ በሂደት የሚመለሱ ናቸው። በአንድ ጊዜ አሁን መልስ አግኝተንላቸው የምናስቀምጣቸው አይደሉም። እንግዲህ የሰጣችሁኝ ማብራሪያ ከሞላ ጎደል ለእነዚህ ጥያቄዎች መልሱን የሚሰጥ ነው ብያምናለሁ። ወደ ሌላ ጥያቄ ልሻገር። የኢትዮጵያ መንግስት የሚከተለው የአጠቃላይ የኢኮኖሚ ፖሊሲ ከፖለቲካ አይዲሎጂ ወይ ከፖለቲካ ሪዮት አለሙ ጋር ተያይዞ የሚመጣ ነው እና የመንግስት ቀጥተኛ እና መንግስት ወሳኝ የሆኑ የኢኮኖሚ ዘርፎችን እየተቆጣጠረና እየመራ የሚያስኬደው ወይም በእነሱ አጠራር የልማታዊ መንግስት የኢኮኖሚ ፖሊሲ ነው እከተላለሁ የሚለው ከዛ ባሻገር፣ እንደምናውቀው የኢትዮጵያ መንግስት የፋይናንስ ተቋማት በከፍተኛ የመንግስት ቁጥጥር ስር ሆነው የሚንቀሳቀሱ ናቸውና እነዚህን የመሳሰሉ ነገሮችን ስንወስድ አሁን ወደ ዓለም አቀፍ የቦንድ ሽያጭ መግባታችን በኢትዮጵያ መንግስት በኩል ኢኮኖሚውን ነፃ ለማድረግ ፍላጎትና ዝንባሌ መኖሩን ያመለክታል ወይ? ወይ ያ ነገር ቅድም እንዳልኩት በሀገር ቤት ልናደርገው ያልቻለውን ነገር በዓለም አቀፍ ገበያ በማድረግ የያዝናቸውን ፕሮጀክቶች መስራት አለብን ከሚል የሚመነጭ ነው። ይሄንን እንዴት ነው የምታዩት? እስቲ ስለሺ፣ ድሉን ለአንተ ልስጥህ። የፖሊሲ ለውጥ አለ ወይ? ራዲካል የሆነ ማለት መሰረታዊ የሆነ የፖሊሲ ለውጥ አለ ብዬ አላምንም። ይሁንና ግን የኢትዮጵያ መንግስት በተወሰነ መልኩ በዓለም አቀፍ ደረጃ ብድር ፍለጋ ከኢንቨስተሮች ጋር እነጋገራለሁ ወይንም ደግሞ ክሬዲብል ነኝ ብድር ስጡኝ ተበድሬ እከፍላለሁ የሚል አቋም ይዞ ሲወጣ በተወሰነ መልኩ ለገበያ ሕግ ለመገዛት ከትናንት ይልቅ ዛሬ የተሻለ አመለካከት አለ ብዬ አስባለሁ፣ በመንግስት በኩል ምክንያቱም፣ ይሄ በተወሰነ መልኩ ቅድም መለሰ በጣም ነክቶታል፣ ለማሳየት ሞክሯል። ኢንቨስተርስ ሞኞች አይደሉም። ገንዘባቸው የት እንደሚውል ማወቅ ይፈልጋሉ። ነገ መልሰው ማግኘት እንደሚችሉ ማረጋገጫ ይፈልጋሉ። ያ ደግሞ ግልጽነትን ይጠይቃል፣ መረጃን ሳቷሽ ማቅረብ ያቀረብከውን መረጃ ደግሞ እንዲመዘን የመፍቀድን ሁኔታ ይጠይቃል። ይህንን ይህን በምናየበት ጊዜ የኢትዮጵያ መንግስት የዓለም አቀፍ ባለሀብቶችን እንደ አውሬ የማየት እና ከዚህ ቀደም ሲተች በነበረው መልኩ ከዚህ በኋላ እየተቸ ይቀጥላል ብዬ አላስብ ኒዮሊበራል በሚል ከፍተኛ ውግዘት እንደሚያቀርብባቸው ይታወቃል። እዚሁ ላይ ለማስታወስ እንግዲህ ኒው ሊበራልስ የእነሱ አጀንዳ ተብሎ የሚባለው እንግዲህ በዓለም አቀፍ ደረጃ ያሉ የካፒታሊዝምን ስርዓት ጠቃሚነት አጉልተው የሚያሳዩ ባለሀብቶችንም፣ ፖለቲከኞችንም፣ የሚዲያ ተቋምንም ሁሉን ነው እንግዲህ ኒው ሊበራልስ እምነት አቀንቃኞች የሚለው የኢትዮጵያ መንግስት እነዚህን ነገሮች ምናልባት ለአገር ቤት ለህዝቡ ወሬ ኮንሰምፕሽን ይቀጥሉበት ይሆናል፣ ግን አፍ ሞልተው ከዚህ በኋላ ድፍረት እኛ ነጻ ኢንዲፔንደንት የሆነ ኢኮኖሚ ብቻችንን ሁሉን ልናደርግ እንችላለን፣ በህዝባችን አቅም በእኛ እውቀት የሚሉት ነገር ብዙ እንደማያስኬት የተረዱ ይመስላል። ገንዘብም ወስደን አንከፍልም ብለው አስበው አይመስለኝም። እንወስዳለን መክፈልም እንችላለን። ለዛ ደግሞ ያዘጋጇቸው መንገዶች ይኖራሉ ብዬ አስባለሁ። መጥፎ ይሆናሉ ብዬ አልገምትም እነዛ ነገሮች። ይሄ ነው የሚሰማኝ ነገር። አርሲዮኒ አበዳሪዎች የሚፈልጉትን ነገር አሟልቶ ቦንዱን መሸጥ ይችላል ብዬ አስቤ ማለት ነው። ቦንድን ለሽያጭ አቀረብክ ማለት ይሸጣል ማለት አይደለም። ስቲል ጥያቄ ፕሮፐርሊ መሸጥ ትችላለሁ ወይ መበደር ትችላለህ የሚለው ነገር ቀጥሎ የምናየው ነገር ሆናል። በራሱ ግን አንድ ደረጃ ጥሩ መለሰ። እዚህ ላይ እንግዲህ የምትጨምረው በተለይ በዓለም አቀፍ የገንዘብ ተቋም እና ዓለም ባንክ በኩል የሚወጡ ሪፖርቶች ላይም በተለይ ቀደም ባሉት ዓመታት የኢትዮጵያ መንግስት አንዳንድ ጊዜም ተቃውሞውን ያቀርብ ነበር እና አሁን የሄደበት መንገድ የፖሊሲ ለውጥ ለማድረግ ፍላጎት እንዳሉ ያመለክታል ብለ ታስባለህ? በተወሰነ መልኩ ስለሽ እንዳለው እንዴት ነው አንደ ወደ ኢንተርናሽናል ቦንድ ማርኬት ሲመ የኢትዮጵያ መንግስት ሲገባ በተወሰነ መልኩ ያለውን የፖሊሲ ዲሲፕሊን ወይም የአቅጣጫ ዲሲፕሊኑን ወደ ቤት ለማድረግ እንደሆነ ሲግናል የሚያደርግ ነው ብዬ አምናለሁ። በአጠቃላይ ግን እንዲሁ እንዲሁ ሊቤራላይዝ ለማድረግ ሲግናል ያደርጋሉ ወይ የሚለው ነገር ላይሆን ይችላል። ሊበራላይዝ ላይሆን ፋይናንሻል ሴክተሩን ሊበራላይዝ ለማድረግም የሚያሳይ ምንም እንትን ላይኖረው ይችላል። ምክንያቱም እነዚህ ኢንቨስተርስ ሲሰጡት ሲያበድሩ ባለው ሁኔታ ላይ ሆኖ ነው ያበደሩት እና ለወደፊት እንደዚህ ታደርጋለህ ብለው ቃል አስገብተው አይደለም። ባለው ሁኔታ አይተው ነው የሚሰጡት እና የወደፊት አቅጣጫውን ያን ያህል እንዴት ነው የገበያ ያለ ልማታዊ መንግስት ከልማታዊ መንግስትነት ወደ ሙሉ በሙሉ ነው ፕራይቬት ሴክተር ፎከስ የሆነ ፍሪ ማርኬት ነው የሚሄደው የሚለው ነገር እንደዚያ ሊሆን ይችላል ግን ትልቁ ነገር ትልቁ ነገር ምንድን ነው የኢትዮጵያ መንግስት ወደዚህ ወደ ኢንተርናሽናል ቦንድ ማርኬት ሲገባ ለምሳሌ እንዴት አቅጣጫውን የፖሊሲ አቅጣጫውን ቢያበላሽ ቢቀይር ከዚህ በፊት ኮሚኒኬት ካደረገው ከኢንቨስተርስ በወጣ መልኩ ወደ ሌላ ለመሄድ ቢሞክር ኢሚዲየትሊ ኢሚዲየትሊ አንደኛ የእነዚህ የሬቲንግ ኤጀንሲ ያለው ሬቲንግ ሊቀይሩ ይችላሉ። ሁለተኛ ደግሞ ከዚህ በኋላ ሌላ እንኳ መበደር ባይፈልግ፣ አዲስ ብድር እንኳ መበደር ባይፈልግ፣ መንግስት ይሄንን ሪፋይናንስ ማድረግ ቢፈልግ፣ ሪፋይናንስ ለማድረግ ወደ ማርኬት መመለሱ አይቀርም እና እነዚህን ይሄን የሚወስደውን ሜዥር አቅጣጫ የቀየረውን አቅጣጫ ቀይሮ ወደዚያ ቢሄድ ማንም ሊያበድረው አይችልም እና ሬቱ ራሱ ወይም እዚህ በኋላ የሚበደርበት የኢንተረስት ሬት በጣም በከፍተኛ ሁኔታ ሊጨምርበት ይችላል። ይህንን አቮይድ ለማድረግ ለወደፊት የፖሊሲ ዲሲፕሊን የኢትዮጵያ መንግስት እንደሚኖረው እና ይህን ዲሲፕሊን እና ትራንስፓረንሲ ደግሞ ለማድረግ የተዘጋጀ እንደሆነ ያሳያል ብዬ አምናለሁ። በአጠቃላይ የአይዲዮሎጂ ለውጥ ግን የግድ ያስፈልገዋል ወም ያደርጋል ብዬ አላስብም። ያው ምክንያቱም ኢንቨስተሮች ያለውን አይተው ኦልሬዲ ስለገቡበት ከዚህ በተለየ መልኩ ወደ ሌላ አቅጣጫ እንደሚሄድ እንደሚጠብቁም አልጠብቅም። እንግዲህ ስለ ሺን እና መለሰን ከልብ አመሰግናለሁ። ሳምንት በሌሎች ኢኮኖሚያዊ ጉዳዮች ላይ እንመለሳለን። በተለይም እየናረ በመጣው የኢትዮጵያ የብድር መጠንና በኢትዮጵያ እየተገነቡ ያሉ ሰፋፊ የመሰረተ ልማት ግንባታዎች በአብዛኛው የደሃ ሕዝብ ላይ ምን ተጽዕኖ ይኖራቸዋል፣ በአጠቃላይ በሀገሪቱ ኢኮኖሚ ላይ ምን አይነት ተጽዕኖ ሊያሳድሩ ይችላሉ የሚለውን የምንመለከትበት ውይይት ሳምንት የሚቀርብ ነው የሚሆነው። እስካሁን አብሬያቸው የነበርኩት የዕለቱ የፕሮግራሙ አዘጋጅ አርጋው አሸነ የነበርኩኝ። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። በምናቀርባቸው ፕሮግራሞች ላይ ያሏችሁን ማናቸው አስተያየቶች ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። በማህበራዊ ገጾች በፌስቡክ፣ በትዊተር፣ በሳውንድ ክላውድ፣ በዩቲዩብ ዋዜማ ራዲዮ ብላችሁ ብትፈልጉ ፕሮግራሞቻችንን ታገኛላችሁ። አስተያየት መስጠት ትችላላችሁ። እጅግ በደስታ አስተያየቶቻችሁን እናስተናግዳለን። ከዚህ ቀደምም አስተያየት ለሰጣችሁን ምስጋናችን እጅግ በጣም ላቅ ያለ ነው። እንደዚሁም ደግሞ በሞባይል ስልኮች፣ በተለይ በሀገረ አሜሪካ ነዋሪ ለሆናችሁ አድማጮች ፕሮግራሞቻችንን መከታተል የምትችሉ መሆኑን በዚሁ አጋጣሚ ለማስታወስ እወዳለሁ። ሳምንት በሌላ መሰናዶ እስከምንገናኝ ጤና ይስጥልን።